you ቀጠን አስጠለን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል እንደምን ከርማችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የጋቢና ቤ መሰናደው ጀምሯል የዛሬው ዝግጅታችን አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው የተሾሙት ፕሬዚዳንት ዶናልድ ትራምፕ እድሜያቸው ከሰላሳ አመት በታችና በተለምዶ ጄኔሬሽን ዚ በመባል ለሚታወቁት የህብረተሰብ ክፍሎች ከፖሊሲ አኳያ ምን ይዘዋል የሚለውን የሚቃኝ ነው የደንገርማ መሰናደውን በመምራት የሚያሳስ ማለ ስርጭቱን በማቀናበር ምላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ተዘልቆ ዘንድ በአክብሮት እንጋብዛለን። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለመምራት ስልጣን ላይ ከወጡ የቀናት እድሜ ይውጣላቸው በስልጣን የመጀመሪያ ቀናቶቻቸው ታዲያ ለደጋፊዎቻቸው በካፒታል ዋን ተብሎ በሚታወቀው የስፖርትና የመዝናኛ ስቴዲየም ባደረጉት ንግግር የመጀመሪያ ልጃቸው በረን ትራምፕ ምክርና ድጋፍን በመቀበላቸው የተነሳ ከተቀናቃኛቸው በተለየ መልኩ ከ ከሰላሳ በመቶ በላይ የወጣት መራጮችን ድምጽ ማግኘታቸውን በእለቱ ተናግረዋል። ለመሆኑ በተለምዶ ጄንዚ ተብለው የሚጠራው ይኸው የመራጭ ቡድን ከፖሊሲ አኳያ ፍላጎቱ ምንድን ነው የሚለውን በተመለከተ በካሊፎርኒያ ግዛት ዩኒቨርሲቲ የፖለቲካ ሳይንስ መምህርት የሆኑትን ዶክተር ሳባ ተስፋ ዮሐንስን ጋብዘናል። ወደዛ ነው የምናልፈው። እንግዲህ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? በአንቺ የባለሙያ አይን ፕሬዚደንት ዶናልድ ትራምፕ ደሁ ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሀሳብ ሲገልጽ ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር ሀያ በአውሮፓውያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ አሁን ይኸው ዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው አርባ ሁለት አርባ ሁለት ትእዛዞችን አስተላልፈዋል ማለት ነው አይ ቲንክ አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ፣ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው ራይት። አሁንም ኢኮኖሚው ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው። የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድነው የፕሬዚደንቱ የሚመጡበት ሰኞ ሆኖ እሁድ ለት ነበር የሚቋረጠው ቲክቶክ ግን ትራምፕ ከመምጣቱ በፊት ኖኖ ይህንን ለሰላሳ ለሶስት ወር ለሶስት ወር ለዘጠና ቀን አራዝመዋለው የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረዝ መዘግየቱ ከስትደስታቸው ግሩፕ ዋናው ወጣቱ ነው። ከሰላሳ ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር እየያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ አበረታታለው፣ ንግዶችን፣ ቢዝነሶችን እንዲስፋፉ አድርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው። እንግዲህ በዕለት ውሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከሰላሳ ከመቶ በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት እና በእርግጥ ጠቀስ ጠቀስ አድርገሻቸዋል። ለምን ከሰላሳ ከመቶ በላይ ድምጽ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱን ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው፣ ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለጥ ያለሽ እንደ ባለሙያ? ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደመጀመሪያ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድን ነው የኢንቫይሮንመንት የአየር ንብረት ለውጥ የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቃል ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮቹን የማተኮር ፖሊሲን የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን እሱ አሁን እሱን ነው ነው ድሪል ቤቢ ድሪል የሚል ማለት ብዙ ኃይል የነዳጅ በይው የፎሲል እሱ ላይ እንደሚያተኩር የተናገር። ይሄ አሁን የወጣቱ ጀኔሬሽን እሱ አይደግፉትም፣ ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠው፣ የኢሚግሬሽን ጉዳይ እዳ አሁን የትምህርት ቤት እዳ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ አይ እና ይህንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር ስላልተሳካለት ነው እንጂ ትራምፕ ግን በነሱ አይነት አተኩሮ ብዙ የለው። እና እነሱም ያተክሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከሰላሳ ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው። እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ በእርግጥ የተማሪዎችን የሚነካ ህግ እስካሁን ያለ አይመስለኝም። ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው? አጋጣሚ ሆኖ ትምህርት የጀመነውት ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጅለስ ነው ያለሁት ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ብዙ ስደተኞች ራፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ሴት ዩኒቨርሲቲ ሎስ አንጅለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት ከአንደሬጅ ወይ ደግሞ ከማዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ አን ዲሞክራቲ ባለስልጣን ሲመጣ፣ ወይ ሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው የሚሆነው አላወቅንም። ከለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽንስ ነው ሚባሉት ሂስፓኒክ ማጆሪቲ ያሏቸው። አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዱ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው፣ የካሊፎርኒያ የምንገኝ ኢንስቲትዩሽንስ ተቋሞች። እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖሩታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው የምንላቸውን ነገሮች አንስተን እንጨርስ። እኔ ሁሉም ሰው ሁሉም ሰው ወጣቶችን ባያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣው ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ፣ ሜክሲኮ ላይ፣ ቻይና ላይ ኢኮኖሚስቶቹ፣ እኔ ኢኮኖሚስት አይደለሁም፣ ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይጠንሳል ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን። የምናየው ጉዳይ ነው። አለ እሺ፣ ዶክተር ሰባ ከአሜሪካ ድምፅ ጋር ላደረግሽው ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ። እኔም አመሰግናለሁ። ይደን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሳምንታዊውን የጋቢና ቪኦኤ መሰናዶ ነው። የዛሬ ትኩረታችን እንግዲህ የፕሬዝዳንት ዶናልድ ትራምፕ አስተዳደርና እንዲሁም ጄንዚ ተብሎ የሚታወቀውን የመራጭ ቡድንን በተመለከተ ፍላጎቱ ምን ይመስላል የሚለው ላይ ነው የምናተኩረው። በሚሊዮኖች የሚቆጠሩ የዩናይትድ ስቴትስ ቲክቶክ ተጠቃሚዎች ቃለ መሀላ ፈጽመው ስልጣን የተረከቡትን የፕሬዝዳንት ዶናልድ ትራምፕን ዘላቂ ውሳኔ ምን ሊሆን እንደሚችል እየተጠባበቁ ነው። ፕሬዚዳንቱ ቲክቶክን በባለቤትነት የሚያስተዳድረው የቻይና ባይትዳንስ መተግበሪያውን ለአሜሪካ ኩባንያ እንዲሸጥ የሰባ አምስት ቀናት የጊዜ ገደብ ሰጥተዋል። ማድብልስ ያጠናቀረውን ዘገባ ስመኞሽ የቆየ እንደሚከተለው ታቀርበዋለች። ፕሬዚዳንት ዶናልድ ትራምፕ ሰኞ እለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለሚገኝ ኩባንያ እንዲሸጥ አለዚያም በሀገሪቱ ውስጥ እንዲታገድ የሰባ አምስት ቀናት ጊዜ ገደብ የሚሰጥ ማዘዣ መፈረም ይገኝበታል። ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለው። ያለው ውሳኔው የመተግበሪያው ባለቤት ለሆነውና መቀመጫውን በቤጂንግ ላደረገው ባይትዳንስ ኩባንያና ከ170 ሚሊዮን በላይ የሚሆኑት አሜሪካዊ ተጠቃሚዎቹ ትልቅ ዕድል ነው። ባለፈው ሳምንት መጨረሻ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቲክቶክ አጋር የሆነው የአሜሪካ ተቋም የመተግበሪያው ባለቤት እንዲሆን ወይም በብሔራዊ ደህንነት ስጋት ምክንያት ከሀገሪቱ ውስጥ እንዲታገድ የሚጠይቀውን ሕግ ተግባራዊ ማድረጉን ተከትሎ የቲክቶክ መተግበሪያ ለሰዓታት ተቋርጦ ነበር። ሆኖም ትራምፕ ቀነ ገደቡን የማራዘም ፍላጎት በማሳየታቸው ሁኔታው ተለወጠ። በትራምፕ በዓለ ሲመት ላይ በእንግድነት የተገኙት የቲክቶክ ዋና ስራ አስፈጻሚ ሾዎችውም አርብ ዕለት ባስተላለፉት የቪዲዮ መልእክት ትራምፕን አመስግነዋል። መተግበሪያችንን በትክክል ከሚረዳ ፕሬዚዳንት ድጋፍ በማግኘታችን ደስተኛና መስጋኝ ነን። የራሳቸውን አስተሳሰብና አመለካከት ለማጋራት ቲክቶክን የተጠቀሙ ናቸው። ነገር ግን የትራምፕ የጊዜ ማራዘሚያ እንደ ኦራክል ላሉ ቲክቶክን የሚያስተዳድሩ ኩባንያዎች ከሌላ እንደማይሰጥ አንዳንድ የሕግ ባለሙያዎች ይናገራሉ። ምክንያታቸው ደግሞ ምክር ቤቱ ያጸደቀው ሕግ ተግባር ላይ በመዋሉ ነው። አላን ሮዜንሽቴይን በሚነሶታ ዩኒቨርሲቲ የሕግ ትምህርት ቤት መምህር ናቸው። ሊሆን የሚችል ነገር ነው። የኦራክል ባለ አክሲዮኖችና አንዳንድ የድርጅት ዋስትና ጠበቆችም ስለዚህ ጉዳይ ያሰቡ እንደሆነ እጠራጠራለሁ። ባለፉት 48 ሰዓታት ውስጥ ኦራክል በመቶ ቢሊዮን ለሚቆጠር ዶላር ተጠያቂነት ራሱን አጋልጧል። ትራምፕ ይህንን ተጠያቂነት ለማስቆም ምንም ማድረግ አይችሉም። ትራምፕ የወሰዱት እርምጃ ከመጀመሪያው የስልጣን ዘመናቸው ጋር በእጅጉ የተቃረነ ነው። በወቅቱ ትራምፕ የአሜሪካን ተጠቃሚ መረጃ ለቻይና መንግስት ሊያጋራ ይችላል በሚል ክስ ቲክቶክ እንዲታገድ ሞክረው ነበር። ሰኞ እለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ግን ትራምፕ አዲስ የመፍትሄ ሀሳብ አቅርበዋል። የአሜሪካ መንግስት ግማሽ ድርሻ እንዲኖረው፣ የአሜሪካ መንግስት አምሳ በመቶ የቲክቶክ ባለቤት የሚሆንበትን ስምምነት ላመጣ እችላለሁ። በትንሹ ወይም በብዛት ሊያስተዳድር ይችላል። በእነሱ ላይ ይወስናል። ምንም እንኳን የአሜሪካ ምክር ቤት ቲክቶክ የአሜሪካ ገዢ እንዲያገኝ የሁለት መቶ ሰባ ቀናት የጊዜ ገደብ ሰጥቶ የነበረ ቢሆንም ሊሸጥ እንደሚችል የሚያመለክት ምንም አይነት ይፋዊ መረጃ አልነበረም። አዳም ኮቫቼቪች የቻምበር ኦፍ ፕሮግረስ ስራ አስፈጻሚ ናቸው። ይህ እንዲሆን ያለመፍቀዳቸው የቻይና መንግስት መተግበሪያውን በመቆጣጠር በትክክልም የብሔራዊ ደህንነት ጥቅም እንደሚያገኝ የሚያሳይ ይመስለኛል። ይህ ሊያሳስበን ይገባል። ምክር ቤቱ ይህን ረቂቅ ሕግ እንዲያጽድቅ ያደረገውን ምክንያትም ያጠናክራል። አሁን ቲክቶክ ተጨማሪ ሰባ አምስት ቀናት ተሰጥቶታል። ነገር ግን የትራምፕ ድጋፍ ተጨምሮበትም ቢሆን የኩባንያው የወደፊት እጣ ፈንታ አሁንም ጥያቄ ውስጥ ነው። በማትዴቢ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዩናይትድ ስቴትስ ክፍለ ዘመን የተሻገረ የስልጣን ሽግግርና ዴሞክራሲያዊ የስልጣን መተላለፍ ሲደረግባት የኖረች ሀገር ናት። ይሁንና የዘንድሮን ጨምሮ በተለያዩ ጊዜያት የተደረጉ በዓለ ሲመቶች ላይ ልዩ ልዩና አስገራሚ የሆኑ እንዲሁም የተለዩ ክስተቶችን አስተናግዳለች። ከነዚህ ውስጥ ነጥረው የወጡት የትኞቹ እንደሆነ የሚቃኝ ዘገባ ነው አስከትለን የምናልፈው ቆንጅታዬ ታቀርበዋለች። የመጀመሪያው ፕሬዝደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርአቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን መጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዚደንቱና ምክትላቸው እንዲሁም የምክር ቤቱ አባላት የሕግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለመሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝደንትነት የተጣለቦትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለመሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀሉት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የሺ ስምንት መቶ አንዱ የሶስተኛው ፕሬዚደንት የቶማስ ጀፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጀፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጄፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። የሆነ ሆኖ የምርጫ ዘመቻው ጭቅጭቅ የተወው አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጄፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የዘጠነኛው ፕሬዚደንት ዊልያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዝደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊልያም ሃሪሰን በዘመኑ ከነበሩት ፕሬዝደንቶች ሁሉ በዕድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዝደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው እለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዚደንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዚደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓ ም ምርምር ተደርጎበት ነበር። ሀሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው ነው የሚሉት የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳንባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሀውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ ስለ ፕሬዝደንቶች በዓለ ሲመት ሲወሳ ታዲያ የሁሉም ቃለ መሐላ ስነ ስርዓት አይረሴ ነው ማለት አይደለም። የሰላሳኛውን ፕሬዝደንት ካልቪን ኮሊጅን በዓለ ሲመት ብንወስድ ቀዝቀዝ ባለ ድባብ ከተከናወኑት ውስጥ የሚጠቀስ ነው። ምክትል ፕሬዝደንት የነበሩት ኩሊጅ እንደ አውሮፓውያን አቆጣጠር በ1923 ነሐሴ ወር ውስጥ ብዙም የሥራ ኃላፊነት ስላልነበረባቸው ቨርሞንት ወደሚኖሩት ቤተሰቦቻቸው ቤት ለእረፍት ሄደው ነበር። ታዲያ አንድ ቀን ሌሊት በተኙበት አባታቸው ከእንቅልፋቸው የቀሰቅሷቸውና ቴሌግራም ተልኮልሃል ይሏቸዋል። ፕሬዚደንቱ ዋረን ሃርዲንግ አርፈዋል የሚል መርዶ የያዘ ቴሌግራም ነበር። እንደዚያ ሆኖ ኮሊጅ ፕሬዚደንት ሆኑ። በግል ማስታወሻቸው ላይ ይህንን ባወቅኩ ጊዜ መጀመሪያ ተነስቼ ቆምኩና ጸሎት አደረስኩ፣ ከዚያም ከሕገ መንግስቱ ውስጥ ቃለ መሐላዊ ያለበትን አውጥቼ ለአባቴ ይህን ያዝልኝ ብዬ ሰጠው ከዚያም ተመልሼ ተኛሁ፣ ብለው እንደጻፉ ተመልክቷል። ቀደም ሲል ከተነገረው በተጻራሪ ድንገተኛ ሀዘን የተመላበትን የሊንደን ጆንሰንን የ36ኛው ፕሬዝደንት ቃለ መሐላ የፈጸሙበት ቀን አይረሴ ነው። ጆንሰን ቃለ መሐላ የፈጸሙት ፕሬዝደንት ጆን ፍ ኬኔዲ በሰው እጅ በጥይት ከተገደሉ ከአንድ ሰዓት ተኩል በኋላ ነበር። ጆንሰን በፕሬዝደንታዊው አውሮፕላን ኤርፎርስ ዋን ውስጥ ቀኝ እጃቸውን ከፍ አድርገው ቃለመሀላቸውን ሲፈጽሙ የተነሳው ፎቶግራፍ በስተቀኛቸው ባለቤታቸው፣ በስተግራ የሟቹ ፕሬዝደንት ባለቤት ጃኪ ኬኔዲ አጅበዋቸው ይታያሉ። ሊንደን ጆንሰን ቃለመሀላቸውን ያስፈጸሟቸው ሴት ዳኛ ነበሩ። እስካሁን በዩናይትድ ስቴትስ ታሪክ ፕሬዝደንትን ቃለመሀላ ያስፈጸሙ ብቸኛይቱ ሴት ዳኛ ናቸው። በዚያ ፎቶ ላይ ሚሲስ ኬኔዲ በባለቤታቸው በሰው እጅ መገደል የነበሩበት ከባድ ድንጋጤና ሀዘን ፊታቸው ላይ ይነበባል። ጆንሰን ቃለ መሐላ ሲፈጽሙ ጃኪ ኬኔዲ ጎናቸው የቆሙት ባለቤታቸው በጥይት በተገደሉበት ጊዜ ለብሰውት በነበረው በዚያው ልብስ ነበር። ያ ምስል ፕሬዚደንቱ በሰው እጅ ለተገደሉበት የአሜሪካ ህዝብ ተተኪ ፕሬዚደንት እንደተሰየመለት ማረጋገጫ ሆኗል። ባልተጠበቀ ምስቅልቅል ሁኔታ ውስጥም ቢሆን የዩናይትድ ስቴትስ መንግስት ስራው እንደሚቀጥል እምነት እንዲያድርበትም አድርጓል። ወደ አውሮፓውያን 1829 ዓ ም መለስ እንበልና የአንድሩ ጃክሰንን በዓለ ሲመት ታሪክ እንቃኝ። ቃለ መሐላቸውን ከፈጸሙ በኋላ በዋይት ሀውስ በነበረው ድግስ ላይ የታደሙ ደጋፊዎቻቸው እጃቸውን እየጨበጡ ደስታቸውን ሊገልጹላቸው ጓግተው ሲረባረቡ፣ አዲሱም ፕሬዚደንት ከግድግዳ ጋር አጣብቀው ሊደፈጥጧቸው ምንም አልቀራቸውም ነበር ይባላል። በመስኮት ወጥተው እንዳመለጡ ነው ታሪክ የሚናገረው። የመጨረሻው ዘገባችን እንግዲህ ለአርባ ሰባተኛው የዩናይትድ ስቴትስ ፕሬዝደንት አፍሪካውያን መልእክት አስተላልፈዋል። ወደዛው ነው። ዓለም እያለቀሰ ነው። ፍልስጤማውያን ያሉበት ጋዛ ሰርጽ ላይ የምናየው ብቻ አይደለም። ኮንጎ ውስጥም ጭፍጨፋ እየተፈጸመ ነው፣ ደቡብ ሱዳን ውስጥም እየተፈጸመ ነው። ኬንያ ውስጥ የሰብአዊ መብት ጥሰት አለ። ስለዚህ ዶናልድ ትራምፕ አስተዳደር በዓለም ዙሪያ ሰብአዊ መብት እንዲከበር ትኩረት ሰጥቶ ይሰራል ብዬ ጠብቃለሁ። አፍሪካ ግዙፍ እምቅ ሀብት፣ ትልቅ የእድገት የኢኖቬሽን የአጋርነት እድሎች ያላት አህጉር ነች። አስተዳደሮ ከአፍሪካ ሀገሮች ጋር ትስስሩን በተለይም በንግድ በትምህርትና በልማት ረገድ ማጠናከር ያለውን ጠቀሜታ ይረዳዋል ብለን ተስፋ እናደርጋለን። በጣም ደስ ብሎናል። ዶናልድ ትራምፕ ወደ ስልጣን መምጣታቸው ደስተኞች ነን። ኤለን መስክን በመሳሰሉ ሰዎች ስላመጡት የቴክኖሎጂ እድገት እግዚአብሔርን አመሰግነዋለሁ። ኤለን መስክ በአንድ የምርጫ ዘመቻቸው ላይ ይቻችኋለሁ። ይጠቅማቸዋል። በፀሐይ ኃይል የሚጠቀሙ መኪናዎች የመሳሰሉትን ካመረቱ እንደዚህ ያለ ቴክኖሎጂ ህዝብን ይረዳል። የሚያስፈልገን እንደዚህ ያለ ነገር ነው። ገብተው አብረዋቸው ይሰራሉ ብዬ ጠብቃለሁ። እዚህ ለእኛ ለአፍሪካውያን ኑሯችን ያቀልልናል፣ ያደርጉታል ብዬ ተማመንባቸዋለሁ። ዓላማው አሜሪካ እንደገና ታላቅ ማድረግ መሆኑን ሰማለሁ። ጥሩ ዓላማ ነው። ምናልባት የተቀረውንም ዓለም አቅፎ አሜሪካን ታላቅ ለማድረግ እንደሚቻል ብነግሮዎት፣ አሜሪካ ታላቅ ለማድረግ አንዱ መንገድ የኑሮ ውድነቱ መቀነስ፣ አሜሪካውያን የምግብ አስፔዛ መግዣ አቅም እንዲኖራቸው ማድረግ ነው። ሌላው ከእኛ ከኬንያውያን ጋር፣ ከአፍሪካውያን ጋር በመናገድ አሜሪካ እንደገና ታላቅ ለማድረግ ይችላሉ። እኛም እንጠቀማለን። የእርስዎ ሕዝብም ምግቡን የሚሸምትበት አቅም ያገኛል። አስተዳደራቸው ለአፍሪካ ሀገሮች በይበልጥ ደስ የሚያሰኝ የንግድ ደንብና ፖሊሲዎች እንደሚያወጣ ተስፋ አድርጋለሁ። በተለይ ደግሞ ኬንያ ለምትልካቸው ምርቶች ይህን እንዲያደርጉ መኛለሁ። ከዚህ በተጨማሪ በተለይ ለትምህርት ለሚሄዱ ሰዎች የቪዛ አሰጣጡ ሂደት ቀለልብ ያደርጉ ምክንያቱም አሁን የቪዛ ሂደቱ ትንሽ ውስብስብ ስለሆነ ያስቸግራል። ተመራጩ ፕሬዚዳንት እርስዎም የንግድ ሰው ኖት። ስለዚህ አሁን ከበፊቱ በተሻለ ወደ ሶማሊያ ኢንቨስትመንት እንዲገባ ያደርጋሉ ብዬ ተስፋ አድርጋለሁ። ሶማሊያ የአሜሪካ ድጋፍ፣ የአሜሪካን ኢንቨስትመንት እንድታገኝ እንፈልጋለን። ተመራጩ ፕሬዚዳንት በእኛ ወደፊት እጣ ፈንታ አስተዋጽኦ ለማድረግ በይበልጥ በወዳጅነት እንድንቀራረብ ቅድሚያ ትኩረት ሰጥተው እንዲሰሩ እመኛለሁ። ዩናይትድ ስቴትስን የተሻለች የሚያደርግ ስራ ይሰራሉ ብዬ ተስፋ አድርጋለሁ። ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዶ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዶ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ለምሽቱ የያዝናቸውን መሰናዶዎች እያገባደድን ነው። ፕሬዚዳንት ዶናልድ ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ እጅግ ብዙ የስራ ማስፈጸሚያ ውሳኔዎችንና እርምጃዎችን ወስደዋል። የተለያዩ ጉዳዮቻቸው ከወጣቶች ጋር እንደሚያያዙ ባለሙያዎች ይናገራሉ። እነዚህን ወጣት ተኮር ጉዳዮች ርዕሰ ጉዳዮች እያነሳን ወደ እናንተ በዘላቂነት የምናቀርብና ና የምናደርሳችሁ ይሆናል። እዚህ ዩናይትድ ስቴትስ ውስጥ ሆናችሁ ከትውልደ ኢትዮጵያ ና ከትውልደ ኤርትራ ነ የተወለዳችሁ በዚህ መሰናዶ ላይ መሳተፍ የምትፈልጉ እንዲሁም ደግሞ ኢትዮጵያ ውስጥ እየኖራችሁ በተለያዩ ጉዳዮች ላይ ሀሳባችሁን ማካፈል ለምትፈልጉ በቪያምሃሪክ የፌስቡክ ገጽ ላይ ና እዛ ላይ በመግባት ለጋቢና ቪ እያላችሁ ስልክ ቁጥራችሁ እንድታስቀምጡልን፣ አስተያየቶቻችሁ እንድትተውልን እንጋብዛለን። በቪያ መለጧችሁ መሰናዶች ካሉ የቪያ ማህሪክ ድረገጽ ላይ ዛ ላይ በመግባት ታገኙናላችሁ። የተለያዩ የኢንስታግራም ና የኤክስ ማህበራዊ ድረገጾቻችንም ላይ ዛም ላይ ታገኙን ትችላላችሁ ማለት ነው። በተለያዩ ጉዳዮች ላይ አፋጣኝ በሆነ መልኩ እርምጃዎችን እየወሰዱ ያሉ ፕሬዝዳንት ናቸው። ሁኔታዎችን እየተከታተልን በድጋሚ ወደ እናንተ የምናደርስ ይሆናል። መሰናዶን በመምራት አብራችሁ የቆየሁት ሄደን ገረመው ነኝ። ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ ሲያቀናብርልን ቆይቷል። የዌብ ና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ከዋና አዘጋጇ ጽዮን ግርማና እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እሰናበታለሁ። ስለነበረን ቆይታ አመሰግናለሁ። ጤና ስጥልን።